ሰላም እንዴት ዋላችሁ? ከዛሬው ዜና ጋር እኔ በሳ አብደላ። የአይዋ ገዢ ኪምራን ዶስ ዛሬ በሰጡት መጋዜጣ መግለጫ የኮቪድ ስራ ዘጠኝ እየጨመረ መምጣቱን ለመቅታት ተናግረዋል። የህዝቡ መረጃ ፕሮግራሙን አስታውቋለ በአይዋ ውስጥ ወደ ሁለት ሺህ መቶ የሚጠጉ ኮቪድ ስራ ዘጠኝ አዎንታዊ ጉዳዮች የመለከቱ ሲሆን ወረርሽኙ ከተከሰተበት ጀምሮ ከሁለት ሺህ በላይ ሰዎች መሞታቸውን ገልጸዋል። የክልሉ የጤና ባለስልጣናት ዛሬ ጠዋት ሰላሳ ስምንት ተጨማሪ ሰዎች የሞቱ ሲሆኑ አራት ሺ ሁለት መቶ የሚጠጉ አዲስ ተጠቂዎችም እንደተገኙ ማህበራዊ ርቀት ነግረዋል። ገዢው የአይዋ ማህበራዊ ርቀትን እንደሚያላመዱ እና ማህበራዊ ርቀቶችን በማይችሉበት ጊዜ በህዝብ ቦታዎች ላይ ጨንበላ እንዲለብሱ የሚያስፈልጋቸውን ከባድ ህጎችን አስታውቋል። እሷም በበዓሉ ስብሰባዎች ላይ በሰዎች ቁጥር ላይ ገደብ እንዳደረገችም ነግራለች። የቤት ውስጥ ስብሰባዎች፣ በአውጪ ሰርግ፣ የቀብር ስነ ስርዓት፣ የቤተሰብ ስብሰባ፣ በዓላት፣ አውራጃ ስብሰባዎች እና ሌሎች አላስፈላጊ ስብሰባዎችን ጨምሮ በአዋጁ አስራ አምስት ሰዎች ወይም ከዚያ ባነሰ ይገደባልም ብሏል። ሊናልዱስ የምስጋና ቀን እየቀረበ ስለ እነዚህ ህጎች እንደሚያብራሩ ጠይቋል። ሪናልዶ ሰዎች ስለ አካባቢያቸው ግንዛቤ ሊኖሯቸው እና የመቀነስ ጥረቶችን ለማላመድ አለባቸው ብለዋል። ክልሉ የተላመደ የመስታገሻ እርምጃዎች በቦታው ላይ እንዳስቀመጠች እና አስፈላጊ ሆኖ ከተገኙ እነሱን ለመደወል እና ክልሉ አንዳንድ ለውጦችን ማየት እንደጀመረ ወዲያውን ለመደወል ፈቃደኛ መሆኑን ተናግራለች። እንደዚሁም የቀድሞ ገዢ ቶን ቤርሴን እና የቀድሞ የአይዋ ተጋድሎ አሰልጣኝ ዳን ሲጋበዝ ከመሳሰሉ ታይዋ ታዋቂ ሰዎች ጋር የመንግስት ባለስልጣናት እንዲሁም የመንግስት ጭምብላን ለብሱ እና ማህበራዊ ርቀትን እንዲጠይቁ ዛሬ የገቨርነር አዋጅ አሳብቋል። በአካባቢው ዛሬ የሶላን ዲስትሪክት ጤና ባለፈው ሀያ አራት ሰዓታት ውስጥ ከአጠቃላይ ጉዳት ቁጥር በአጠቃላይ የተያዙ ሰዎች አንድ መቶ ሰላሳ ሶስት ናቸው። ወደሪ ካውኒ ውስጥ የኮቪድ አስራ ዘጠኝ ጎልህ የሆነ የማህበረሰብ መስፋፋትን እየታየ እንደሆነም ገልጸዋል። አመሰግናለሁ።